አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። የጅቡቲ ወደብ በኢትዮጵያ የእህል ጭነት እንደተጣበበ ተገለጸ። ብሪታንያ ከአፍሪቃ ህብረት እንድትወጣ ድምፅ የሰጡ ትውልድ አፍሪቃ እንግሊዛውያን ዓላማ የሚል ርዕሶች ነው። በዛሬው ቅንብራችን የምንመለከተው አይሪን በሚል ህጽሮት የሚታወቀው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ስርጭት ኢትዮጵያ ድህነትን ለመዋጋት ድህነትን እየተዋጋች ነው በሚል ርዕስ ባወጣው ጽሑፍ የጅቡቲ ወደብ በአብዛኛው የሚያገለግለው ከኢትዮጵያ የሚወጡና ወደ ኢትዮጵያ የሚገቡ ጭነቶች እንደሆነ ያወሳል። ለኢትዮጵያ የጅቡቲ ወደብ አስፈላጊነት ቀጣይ የሚሆነው እየተጠናከረ በመሄድ ላይ ባለው ኢኮኖሚዋ ምክንያት ብቻ ሳይሆን ኢትዮጵያ ውስጥ ገብቶ በነበረው ከባድ ድርቅ ምክንያት በምግብ ረድኤት የተሞሉት መርከቦች ጭነታቸውን ማራገፍ ስለሚኖሩባቸው ነው ይላል ጽሑፉ። ካለፈው ሐሙስ ወዲህ እንኳን አስራ ስድስት መርከቦች 609000 ሜትሪክ ቶን የሚሆን የስንዴ የገብስና የዘንጋዳ ጭነት ለማራገፍ እየተጠባበቁ ነው። 128000 ሜትሪክ ቶን ስንዴ ዘንጋዳና ማዳበሪያ የጫኑ አራት መርከቦች ደግሞ ጭነታቸውን እያራገፉ መሆናቸውን ዘገባው አክሏል። በአንዳንድ የሀገሪቱ ክፍሎች መኸር ከ50 እስከ 90 ከመቶ በመሰናከሉ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ትልቋ ስንዴ ተጠቃሚ የሆነችው ኢትዮጵያ የደረሰባትን የምግብ እጥረት ለማቃለል ስትል የስንዴ ግዢውን ከፍ ለማድረግ ተገዳለች ካለ በኋላ፣ ጽሁፉ የወደቡ ባለስልጣኖች ቀድሞ መራገፍ ያለበት የትኛው መሆኑን መወሰን እንደሚያስቸግራቸው የጅቡቲ ወደቦችና የነጻ ቀጠና ሊቀመንበር እንዲሁም ዋና ስራ አስፈጻሚ አቡበከር ዑመር መናገራቸውን ጠቁሟል። የምግብ ጭነቱን ማራገፍ እናስቀድም ቢባል ለመጪው መኸር የሚያስፈልገው ማዳበሪያ ለአርሶ አደሮቹ በጊዜው ላይደርስ ነው ሲሉ ዋናው ስራ አስፈጻሚ ያላቸውን ችግር አመላክተዋል። በዛ ሀሩርና ቃጠሎ በዛም ላይ በሮሞዳን ጾም ወቅት ያንን ሁሉ ጭነት ማራገፍ ቀላል እንዳልሆነ አቶ ዳዊት ገብረአብ የተባሉ ባለስልጣን ሲያስረዱ፣ ሰራተኞቹ እንዴት እንደሚችሉት አላውቅም ማለታቸውን ጽሑፉ ጠቅሷል። ዘጠና ከመቶ የሚሆነው የኢትዮጵያ ንግድ በጅቡቲ ወደብ በኩል ነው የሚወጣውና የሚገባው በአሁኑ ወቅት 11 ሚሊዮን ቶን ጭነት ሲሆን በሚቀጥሉት ሶስት ዓመታት ውስጥ ደግሞ ወደ 15 ሚሊዮን ቶን ከፍ እንደሚል ይገመታል። ኢትዮጵያ በጅቡቲ ወደብ ላይ ብቻ የመወሰኑን ጉዳይ ለማቃለል ስትል ራስ ገዝ ከሆነችው ሶማሊላንድ ጋር ግንኙነት ለማጠናከር ካለፉት ሁለት ዓመታት ወዲህ ብዙ የመግባባት ተግባሮች ሲያከናውኑ ቆይተዋል። በቅርቡ በተደረገው ስምምነት መሰረት ኢትዮጵያ ወደ ሀገር ከምታስገባው ሸቀጣሸቀጥ ሰላሳ ከመቶ የሚሆነው በበርበራ ወደብ በኩል እንደሚንቀሳቀስ ይታመናል። ለሰላሳ ዓመታት ያህል ብዙም እጥቅም ላይ ሳይውል የቆየውን ወደብ ለማደስና ለማስፋት አራት መቶ አርባ ሁለት ሚሊዮን ዶላር እንደሚፈጅና አንድ የዱባይ ኩባንያ እንደሚያከናውነው። በርበራ ወደብ ሌላው አብይ የአፍሪቃ ቀንድ የንግድ መናኸሪያ ወደ መሆን እያመራ መሆኑን አይሪን ላይ የወጣው ጽሁፍ አውስቷል። ያም ሆነ ግን ፍላጎቱን ሊያሟሉ የሚችሉ በቂ የጭነት መኪናዎች ባለመኖራቸው አሁንም ችግር እንደሚኖር ዑመር ሳይገልጹ አላለፉም። በአሁኑ ወቅት በየቀኑ 1500 የሚሆኑ የጭነት መኪናዎች ከጅቡቲ ወደ ኢትዮጵያ ያመራሉ። ከአራት ዓመታት በኋላ ደግሞ ብዛታቸው በቀን በ8 ሺህ የጭነት መኪናዎች ከፍ ይላል ተብሎ ይገመታል። በጅቡቲ ከተማ ከሚኖሩት በርካታ ኢትዮጵያውያን ነጋዴዎች አንዳንዶቹ አገራቸው ያሉ ሆኖ እንደሚሰማቸውና ከድሬዳዋ ና ከጅግጅጋ ከተሞች ጋር እንደሚመሳሰል ይናገራሉ ኢትዮጵያና ጅቡቲ በአንድነት እየሰሩ መሆናቸውንም ያወሳሉ የጅቡቲ የኢኮኖሚ የፋይናንስና የኢንዱስትሪ ሚኒስቴር አማካሪ ሳሚር አደንም በኢትዮጵያና በጅቡቲ መካከል የመሰረተ ልማት ውህደት እንዳለ ሲያብራሩ ሁለቱ መንግስታት የጋራ የሆነ የልማት አጀንዳ ለማዳበር እየሰሩ መሆናቸውን አይርን በሚል ጽረት የሚታወቀው ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የተባበሩት መንግስታት ድርጅት የዜና ማዕከል ገልጿል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ ድምፅ ስለሰጡ አፍሪቃውያን መጤዎች ዘግቧል። አፍሪቃውያን ለንደን ውስጥ የሚኖሩት ዊሊያም ሼክስፒር ስለ ኦቴሎ ታሪክ ከመጻፉ በፊት ቀደም ብለው ነው ከዚያ በኋላ ደግሞ የብሪታንያ ኢምፓየር ማለት ንጉሳዊ አገዛዝ እየሰፋ በሄደበት ጊዜና መስፋፋቱ ባበቃበት ወቅትም ብዙ አፍሪካውያን ለንደን ከተማን መኖሪያቸው ሲያደርጉ ቆይተዋል። ለከተማዪቱ ህብረ ብሔር ገጽታም አስተዋጽኦ አድርገዋል፣ ይላል የቢቢሲው ዘገባ። ከአምስት ዓመታት በፊት በወጣው የህዝብ ብዛት ቆጠራ መሰረት ከኢንግላንድና ከዌልስ ህዝብ አንድ ነጥብ ስምንት ከመቶ የሚሆኑት ጥቁር አፍሪቃውያን ነን ይላሉ ከሌሎች አውሮፓ ሀገሮች ጋር ሲነጻጸር አፍሪካውያን በብሪታንያ ለሚያገኙት እድልና የሀገሪቱ ህግ ለሚሰጣቸው ዋስትና ዋጋ ይሰጣሉ። አፍሪካውያን መጤዎች ብዙ ችግር ሊገጥማቸው ቢችልም እንደ አውሮፓ አቆጣጠር በ1976 ዓ ም የወጣው የዘር ግንኙነት ህግ ከሚለበልበው የዘረኝነት ሀሩር ጥላ ሊሆናቸው ሞክሯል። ልጆቻቸውን አስተምረዋል። የእምነት ቦታዎችን ከፍተዋል። የህግ ከለላም አግኝተዋል ሲል ቢቢሲ ላይ የወጣው ዘገባ አውስቷል። ብሪታንያ ከአፍሪካ ህብረት አባልነት እንድትወጣ የመረጡት አፍሪካውያን የአፍሪካ ህብረት መስፋፋት በጋራ ገበያ ሀገሮችና ከዚያ ውጭ በሆኑ ሀገሮች የሚኖሩት አፍሪካውያን የስራ እድል በጣም ቀንሰዋል እንደሚሉ ዘገባው ጠቅሷል። ስራ ፈላጊዎቹ ከአውሮፓ ሀገሮች እስከሆኑ ድረስ አሰሪዎች ቪዛ የመጠየቅ ችግር የለባቸውም። ስራ ፈላጊዎቹ እንደ ልብ የመንቀሳቀስ መብት ስላላቸው የአውሮፓ ሀገሮች ዜጎች ላልሆኑት ክህሎት ላላቸውም ሆነ ለሌላቸው ሰዎች በሩ ተዘግቶባቸው ቆይቷል። አልቤኒያ፣ ቱርክ፣ ሰርቢያ፣ መሴዶኒያ እና ሞንቴኔግሮ የአውሮፓ ህብረት አባል ሀገሮች ለመሆን በሚጠባበቁበት በአሁኑ ወቅት አፍሪካውያን ሰራተኞች ቁልቁል ሊገፈተሩ ይችላሉ የሚል ስጋትም እንዳላቸው የቢቢሲ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ሌላው ሲነሳ የቆየው ነጥብ ደግሞ ብሪታንያ ከአውሮፓ ህብረት አባልነት እንድትወጣ የመረጡት አፍሪካውያን እንደ ሌሎቹ የአገሬው ተወላጆች እንግሊዛውያን ሁሉ የአዲስ ፈላሾች መግባት እንደሚያሳስባቸው ዘገባው ሲያብራራ የስራና የቤት ገበያዎች ይጣበባሉ የሚል ስጋት እንዳላቸው ገልጿል። አንዳንድ ሶማሌዎች ግን በሌሎች አውሮፓ ሀገሮች ካሉት የሶማሊያ ተወላጆች ጋር ባላቸው ግንኙነት ምክንያት ብሪታንያ በአውሮፓ ህብረት አባልነት እንድትቀጥል መምረጣቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ዘግቧል።